ሰላም ለቆምኪ በቀልተ ዘተመሰለ ሀበ ሞዘ ማይ ዘበ ቆለማርያም ድንግል ስእለኪ ስእለ እየረርታ እቲ ተምጥቅኒላ ኢለ ይረከብኩ በረራሄ ከማኪ ዘብ ይለ